ያለንበት ዘመን የመጨረሻ ዘመን እንደሆነ ይታወቃል። በትንቢት ላይ የተገለጹት ምልክቶች ሁሉ ተፈጽመዋል። በተለይ ዓለም ላይ ይሆናል የተባለው በሙሉ ተፈጽመዋል። ያልተፈጸሙ ብዙ ትንቢቶች የሉም። ነገር ግን በቤተ ክርስቲያንና በክርስቲያኑ ማኅበረሰብ ዘንድ መገለጽ ያለበት የመንፈስ ቅዱስ ኃይል ግን እስከ ዛሬ ድረስ አልተገለጸም። እንደውም በጣም በጉስቁልናና በአምልኮ መልክ ብቻ ተይዘን የእግዚአብሔር ኃይል በመካድ የምንመላለስ ክርስቲያኖች ሆነናል። ወንድሞቼና እህቶቼ ዛሬ ለመንፈስ ቅዱስ ለኋለኛው ዝናብ ሙላት ልንጸልይ ያስፈልጋል። ምክንያቱም ከፊታችን ያለውን የመከራ ጊዜ በምንም አይነት ሁኔታ በመንፈስ ቅዱስ ካልታተምንና የእግዚአብሔርን ማኅተብ ካልወሰድን በስተቀር ልናልፈው ጨርሶ አንችልም። ስለዚህ ይህንን ከዚህ በታች አብረን እንድንጸልይ በመንፈስ ቅዱስ እርዳታ ያዘጋጀውትን ጸሎት በኃይልና በትጋት ባለማቋረጥን የመንፈስ ቅዱስን ኃይል እስከምንቀበል ድረስ ልንጸልየው ይገባል። እኔ ይህንን ጸሎት ለመጸለይ በውስጤ መንፈስ ቅዱስ ስላሳሰበኝ መጸለይ ጀምር ያለሁ። ነገር ግን እኔ ብቻ ሳይሆን ወንድሞቼና እህቶቼ በጌታ ኢየሱስ ክርስቶስ ወዳጆቼ ሁሉ አንድ ላይ ልንጸልየው የሚገባን እንደ ፍቃዱና እንደ ቃሉ የሆነ ጸሎት በመሆኑ ይህንን የጸሎት ሐሳብ በምታዩት ሁኔታ አዘጋጅቼ ለማቃቸው ሁሉ ለማዳረስ እነሆ ይዤላችሁ ቀርብ ያለሁ። ስለዚህ በትጋትና በኃይል የመንፈስ ቅዱስን ሙላት እስከምንቀበል ድረስ ያለማቋረጥ መጸለይ እንድንችል እግዚአብሔር እያንዳንዳችንን ይርዳል። ጸሎት እንደ ቃሉና እንደ ፍቃዱ የመንፈስ ቅዱስን ተስፋ ለመቀበል በእግዚአብሔር አብ ስም በልጁ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ስም አሜን። ያለህና የምትኖር ሆይ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ የአባቶቼ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ሆይ ያለና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስላያስክ ስለ ነገሥክም እናመሰግንሃለን። በሰማይ የምትኖር ሆይ ዐይኖቼን ወደ አንተ አነሳለሁ። መንፈስ ቅዱስ ሆይ አንተ ኀያል መለኮት ነህ፣ ሁሉም በአንተ ተፈጥሮአል። በፍጥረት መጀመሪያ ላይ በውኃ ላይ ትሰፍ ነበር። ሰብአውያንንም ወደ ሕይወት ለማምጣት ከአብና ከወልድ ጋር መከርክ። ኢየሱስ ሰው ሆኖ እንዲመጣ በድንግሏ ማርያም ላይ ጸለልክ። በክርስቶስ አገልግሎት አብረህ ነበር። ወደ ሰማይ ካረገ በኋላ ብትወዱኝ ትእዛዜን ጠብቁ እኔም አብን ለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ባለው ተስፋ መሠረት ከአብና ከወልድ ተልከህ በመካከላችን የምትገኝ ወላጆች እንደሌላቸው ልጆች እንዳልተወን ባንተ መገኘት ታወቀ። እርግጥ ነው አንተ ዓለም የማያይህና የማያውቅ ስለሆንክ ሊቀበልህ የማይችል የእውነት መንፈስ ነህ። ነገር ግን በእኛ ዘንድ ስለምትኖር በውስጣችንም ስለምትሆን እኛ ልናውቅህ ይገባ ነበር። መንፈስ ቅዱስ ሆይ፣ ይቅር በለን። በእኛ በክርስቲያኖች መካከል እንኳን አልታየህ። መንፈስ ቅዱስ ሆይ፣ ምንም እንኳን አንተ እኔን ለመርዳትና ለማጽናናት ብትላክም ድምፅህን ባለመሰማት አሳዝኜ ከኔ አርቅያለሁ። አንተን ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ አሳዘንኩኝ። አንተ የርስቴ መያዣ ነህ። ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ نديت انتم اساسنا الله بذي يتنسى منفسي موتوا ابيتو نصول لب فتر لي يقناون من منفس بوستي اتس كفيت حتطالي قدوس منفس هنم كني اتسد منفساوي عيني الابرا عنتن لي منفساوي جروين كفت عنتن لسمه ስለ ሥጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታልና። አምላኬ ሆይ ስለ መንፈስ ማሰብ እንድችል እርዳይ ይህን ሥጋውነቴን ከኔ አስወግደው። ተናገረኝ፣ መንፈስህ ይግባብኝ በግሬም አቁም፣ የምትናገረኝንም ልስማ፣ በትእዛዝህም ልሂድ። ፍርድህን ጠብቅና አደርግ ዘንድ አዲስ ልብ ስጠኝ፣ በውስጤም አዲሱን መንፈስ አስገባልኝ። ከሥጋዬም ውስጥ የድንጋዩን ልብ አውጣልኝ፣ የሥጋንም ልብ ስጠኝ፣ ያንተም ሕዝብ አርገኝ። አንተም አምላክ ሁነኝ። يا في هي منفس يا تواب النا يا ماستو على ممفيس يا مكر النا يا هاي ممفيس منفس, منفس. وقت النا جابير يا منبرات ممفيس بلايل لايل يس فرب ين لي مدرب داو فرا مارشاس كي هو فرا دور تبلو سكيد رادرس يهو لذا لا للمينبتنور سماء دوسي هون كف يالك لهولو خوي اندي بلها لنا يتواردو منفس هياو عادر جزن يتكت لب اونم هياو عادر جزن يتكتكت يتوارد منفس كالوغا بكفتانا بتكدس سفراء كمت يالكون تسفا بني فتسمة የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው ለተሰበረ ጠግን ዘንድ ለተማረኩትም ነፃነትን ለታሰሩትም መፈታትን እነግር ዘንድ ልኮኛል አሜን ይህንን ተልኮ በእኔ ፈጽሞ በተጠማ ላይ ውሃን بدرق مريت لاي فساشين أفسالو منفسين بزره لاي بركتين من بلجوتي لاي أفسالو بالكوك <applause> الكيدان مسرد منفسهن ببيتين نابل جوتي لاي أفسس فيتين كنرسو كنجدي هودي ألششجم منفسين بإسرائيل بيت لاي أفسشالو بالكوك تسبا مسرد منفسهن أفسس أفسس ከዚህ በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ ያፈሳለሁ። ወንዶችና ሴቶች ልጆችም ትንቢት ይናገራሉ፣ ሽማግሌዎችም ሕልም ያልማሉ፣ ጐበዛዝቶችም ራእይ ያሉ ያልከው የተስፋ ቃል ኪዳን ይፈጸምጸም። ጌታ ሆይ የነዌን ልጅ ኢያሱን የጥበብ መንፈስ የሞላህ እኔንም በመንፈስ ሙላኝ انت منفس فاسدها بمنفسنا فاسدنا بونت لسجدد عالم يا عالم يا معايو لك بلو يا معيشي يا بني وست يهون انا من لك بلوك يا زابي بني زندهون دي نت تراك كيب من فاسد يونيو يا وفي الثانيه التي دسالي انها تجد انها تجد انها تجد منفسين تجد انها تجد انها تجد انها تجد انها መንፈስ ሆይ ድካሜን አግዝ በማይነገር መቃተት ማልድል የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትኜ አውቅ በልቤ መታደስ ልለወጥ እንጂ ይህንን ዓለም አልመስል የእግዚአብሔር ቤተ መቅደስ ነኝና የእግዚአብሔር መንፈስ በእኔ ይኖርብኝ ድዌዎችን ፈውስ፣ ሙታንን አስነሳ፣ ለምጻምን አንጻ፣ አጋንንትን አውጣ፣ በከንቱ የተቀበልከውን በከንቱ ስጥ ብለህ በእኔ ሕይወት ላይ እዘዝ። ኖ በእግዚአብሔር ፊት ሞገስ እንዳገኘ እኔም በፊትህ ሞገስ እንዳገኝ፣ አብርሃም የእግዚአብሔር ወዳጅ እንደሆነ እኔም ያንተ ወዳጅ ልሁን። يسحاق ان بمصمانات يعقوب بكرات يوسف, يوسف, يوسف بغبس موسى ببترو بفرعون فيت بهزو كله فيت يا كبر كاملاك انين اكبر ياسو صحاين انديا أم ان سمين يا درك الياس اندنيا سو خونو سماين يا كسماي يورد يا በመጨረሻ ዘመን ምድርን በእርግማን እንዳትመታ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች ለመመለስ እንደ ኤልያስ ላከኝ። የኤልያስን መንፈስ እጥፍ አርገህ አውርድልኝ። ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ በነቢዩ ኤድሳ ድንቅ የሠራ ድንቅ ሥራብኝ በዳንኤልም ምስጢርን የገለጽ የአንበሶችን አፍ እየዘጋ በእኔም ምስጢርህን ግለጽብኝ። ለሐናንያ ለሚስያኤል ለአዛርያ የእሳትን ኀይል ያጠፋህ አምላክ በእኔም እንዲሁ አድርግ። داوي اصبحت افضل من اجل ان قولي بدات اردل ان اكون بدات اردل ان اكون بدات اردل ان اكون بدات اردل ان كبر بدات تبابن بمولاتي አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝምቦላችኋልና በርሱ ደስ ይበላችሁ፣ ለእርሱም እልል በሉ። አቤቱ፣ በዚህ ቃል መሠረት ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝምብብን። ትንቢት እንናገር፣ ሕልምም እናልም፣ ራእይም እንመልከት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ሰጣቸው። በሰጠኝ የልጅነት ሥልጣን በኃይል እንድገለጽ አድርገኝ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኀይልም ትቀበላላችሁ፣ በኢየሩሳሌምም፣ በይሁዳም ሁሉ በሳማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ያልከውን ተስፋ ለደቀ መዛሙርቱ የፈጸም ጌታ እኔም ኀይልም እንድቀበል ምስክርህም እንድሆን መንፈስ ቅዱስህን አውርድ። ብርሃን ይሁን ያልክ አምላክ፣ በእኔ መንፈስ ላይ ብርሃን ይሁን በልበል ያንተ ብርሃን ነፍሴንና ሥጋዬን ያብራ። كندا موسى بفي تيلاي يان تبرهان بعد ما كل كل بس كله في برتو يتاي يتا. إن يام كل بماي كدن فيت يجيتان تان كبر إن دم استعوت يا بلش اللجن من فس كم يهون إن دم يدرج يعني الملك إن مسل زن ككبر وده كبر لو موتن. በማይቀርበው ብርሃን ውስጥ የምትኖር ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ በዚህ በመጨረሻ ዘመን ምድር ከክብርህ የተነሳ እንድታበራ ሁለንተናዬን በብርሃን ሙላ፣ ለዓለም ብርሃን አድርገኝ። يا هاي، يا أونت، بني، جلس يا براهانا تناين براهانا يا براهانا عند عند يا براهانا عند براهانا يا براهانا يا براهانا لمن براهانا يا براهانا በዚህ በመጨረሻ ዘመን በልዑል መጠጊያ ልኖር ሁሉን በሚችል አምላክ ጥራ ውስጥ ልደር። እግዚአብሔር አንተ መታመኛዬ ሆንልኝ እልሃለሁ፣ አምላኬና መሸሸጊያዬ፣ ባንተ እታመናለሁ። አንተ ከአዳኝ ወጥመድ ከሚያስደነግጥ ነገር ታድነኛለህ። በላቦች ትጋርደኛለ በክንፎች በታች ታመናለሁ እውነት እንደ ጋሻ ይከበኛል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔል አልፈራ። በአጠገቤ ሺህ በቀኜ አስር ሺህ ይወድቃሉ፣ ወደ እኔ ግን አይቀርብም። በዓይኖቼ ብቻ እመለከታለሁ፣ የኀጣንም ብድራ ታያለሁ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ። ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባም። በመንገዴ ሁሉ ይጠብቁኝ ዘንድ መላእክቱን ስለ እኔ ታዛለህ። እግሬ በድንጋይ እንዳይሰናከል በእጆቻቸው ያነሱኛል። በተኩላና በእባብ ላይ ጫማለሁ፣ አንበሳና ዘንዶን እረገጣለሁ። በአንተ ተማምኛለሁና፣ ታስጥለኛለህ። ስምህን አውቅያለሁና፣ ትጋርደኛለህ። እጠራሃለሁ፣ ትሰማኛለህ። በመከራ ጊዜ ከኒ ጋር ትሆናለህ፣ ታድነኛለህ፣ ታከብረኛለህ። ረጅምም እድሜ ታጠግበኛለህ፣ ማዳንህንም ታሳየኛለህ። አሜን። በዚህ ቀን አቤቱ ተቆጥተኸኝ ነበርና ቁጣህን ከኔ መልሰሃልና አጽናንተኸኛልና አመሰግንሃለሁ። እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒትም ሆኖኛልና በእርሱ ታምኜ አልፈራም እላለሁ። ውሃንም ከመድኃኒቴ ምንጭ በደስታ ጠጣለሁ። በዚህ ቀን እንዲህ ይባላል። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ሥራውን አስታውቁ። ስሙ ከፍ ያለ እንደሆነ ተናገሩ። ታላቅ ሥራ ሠርቶአልና ለእግዚአብሔር ተቀኙ፣ ይህንንም በምድር ሁሉ አስታውቁ። አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሎአልና ደስ ይበልሽ። እልል በይ። የእስራኤል ቅዱስ በመካከላችን ከፍ ከፍ ብሏልና ደስ ይበለን። እልል እንበል፣ እልል እንበል። አሜን። ይህንን ጸሎቴን ወደ ዓለም መጥቶ ስለ እኛ በሞተውና በተነሳው ባንተም ቀኝ ባለው የዓለም ብርሃን በሆነው ከሙታንም በኩር የምድርም ነገሥታት ገዢ በሆነው በወደደን ከኀጢአታችንም በደሙ ባጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ባደረገን በጌታ በኢየሱስ ክርስቶስ ስም سلاسة محن سلام لسكل كلن كذا كزل علم كزل علم بزل عالم, عالم. زوفا بزمنات لش مقل كل هلون لفت أركو بركة النا كبر مس حايلم كزل علم يهون آمين آمين Amen. Ah,